ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ያገኙ። ዜናውን ከማሰማታችን በፊት ዋና ዋና ዜናዎቹን እናሰማለን። የኒው ሳውዝ ዌልስ ፕሪምየር ግላዲስ እንዲሁም የክልሉ ከፍተኛ የጤና ኦፊሰር ዶክተር ኬሪ ቻንድ በአሁን ሰዓት ያለው የኮሮና ቫይረስ ወረርሽኝ በአገር አቀፍ ደረጃ አጣዳፊ ነው ሲለው ተናገሩ። ደቡብ አውስትራሊያ በዛሬ ዕለት በኮቪድ-19 የተያዘባት ሰው ቁጥር አንድ ብቻ መሆኗን ገለጸች። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። በድጋሚ እንደምናመሽታቸዋል። ከምሽቱ ዜና ጋር ማርታ ጸጋው ነኝ። የኒው ሳውዝ ዌልስ ፕሪሚየር ግላዲስ በርጂክሊያን እና የክልሉ ከፍተኛ የጤና ኦፊሰር ዶክተር ኬሪ ቻንት በአሁን ሰዓት ያለው የኮሮና ቫይረስ ወረርሽኝ በአገር አቀፍ ደረጃ አጣዳፊ ነው ሲሉ ገልጸውታል። በዛሬው ዕለትም በኒው ሳውዝ ዌልስ 136 ሰዎች በኮሮና ቫይረስ የተያዙ ሲሆን ከነዚሁም ውስጥ 53ቱ በማህበረሰብ ውስጥ የተላለፉ ናቸው። ፕሪሚየር ግላዲስ እንዳሉት መንግስት በአገር አቀፍ ደረጃ ያለውን የክትባት ምርሃ ግብር እንደገና ትኩረት በማድረግ ዜጎች ከመጪው ኦክቶበር በኋላ ወደ ቀደመው ነጻ ህይወታቸው መመለስ አለባቸው ብለዋል። እንደ መንግስት ያደረግነው ክትባቱን በደቡብ ምዕራብ ሲድኒ ልከናል። በእቅዳችንም መሰረት የአስትራዘኒካ ክትባት በስፋት ማድረግ ብቻ ሳይሆን በጣም ወጣት ለሚባሉት የህብረተሰባችን ክፍሎች ቢያንስ የመጀመሪያውን ዙር የፋይዘር ክትባት እንዲያገኙ ነው። ባለፉት ጥቂት ሳምንታት የተገነዘብነውም ሁለቱንም ክትባቶች የወሰዱ ሰዎች በቫይረሱ ሳቢያ የጤና ህመም አለማሳየታቸውን ነው። ይህ ማለት ክትባቱ እየሰራ ነው። ደቡብ አውስትራሊያ በዛሬው ዕለት በኮቪድ-19 የተያዙባት ሰዎች ቁጥር አንድ ብቻ መሆኑን ያስታወቀ ሲሆን ግንኙነቱም በአደላይድ ከሚገኘው የአንድ የወይን ስፍራ ጋር እንደሆነ ተገልጿል። እንደ ጤና ባለሙያዎቹ መረጃም በዛሬው ዕለት 23500 ሰዎች ተመርምረዋል። ፕሪምየር ስቲቭ እንደተናገሩት ለሰባት ቀናት የተያዘው ገደብም ሊቀነስ እንደሚችል ተስፋቸውን ገልጸዋል። ይህ በእንዲህ እንዳለ ኩንስላንድ በዛሬው ዕለት አንድ የኮቪድ-19 ተጠቂ ያስመዘግባች ሲሆን የኳንታስ የበረራ አስተናጋጅ የሆነችው በርካታ በረራዎችን በተለያዩ ከተሞች አድር ጋለች። የቫይረሱ አይነትም ደልታ ቫሪያንት እንደሆነም ታውቋል። ተጠባባቂው ፕሪምየር ስቲቭ ሚልስ እንዳሉት ከጁላይ 11 ጀምሮ አስተላላፊ የነበረ ሲሆን ከቆየችባቸው ስድስት በረራዎች መካከል ከጁላይ 11 እስከ 13 ድረስ ከብሪስበን፣ ግላድስቶን፣ ሎንግሪች እና ሀርቪቬይ የነበሩ ተሳታፊዎች በአስቸኳይ ምርመራ እንዲያደርጉ አሳስበዋል። ቀናቶቹ ጥቂት መዘግየታቸውን ከግምት ውስጥ በማስገባት ሁሉንም ተሳፋሪዎች አግኝተን መመርመሩ ያለውን የአንድ ጊዜ መጠን ለማወቅ ግልጽ የሆነ መረጃም ይሰጠናል። ተጨማሪ ንክኪ ያላቸውን አካባቢውም ስለሚኖሩ ፖሊስና የጤና ባለሙያዎች ከግለሰቦቹ ጋር በቀጣይ የሚወያዩ ይሆናሉ ሲሉ ገልጸዋል። ቪክቶሪያ በዛሬው እለት 14 የኮቪድ-19 ተጠቂዎችን አስመዝግባለች። በአሁን ሰዓትም ያለው ገደብ እስከ መጪው ማክሰኞ ጁላይ 27 እንደሚቆይ ይጠበቃል። ይህ በእንዲህ እንዳለ 41 የሜልበርን ሆስፒታል ሰራተኞች ለጊዜው ከስራ እንዲገለሉ የተደረገ ሲሆን ምክንያቱም ከሰራተኞቹ አንዱ በኮቪድ-19 ከተያያዘ በኋላ በስራ ቦታ በመገኘቱ ነው። ወደ ስፖርት ዜና ስናመራ በቶኪዮ የሚካሄደው ኦሎምፒክ ውድድር በዛሬው ዕለት በአውስትራሊያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ላይ በይፋ ተጀምሯል። በወቅቱም የኮሮና ቫይረስ ገደብ መሰረት ሬስቶራንቶችና መጠጥ ቤቶች ከምሽቱ ሁለት ሰዓት በኋላ ዝግ ይሆናሉ። የተባበሩት መንግስታት ድርጅት መሪ አንቶኒዮ ጉተሬስ በቪዲዮ ባስተላለፉት መልእክት ውድድሩ እንዲካሄድ የፈቀዱት የጃፓን ህዝቦችን አመስግነዋል። የኦሎምፒክ መንፈስ ከሰብአዊነት ከመልካም ቡድኖች አብሮ ከመስራት ከችሎታ ጋር የሚያያዝ ነው። አስቸጋሪ በሆኑ ጊዜያት ብርታትን ይሰጠናል። ሁሉም አትሌቶች ለቶኪዮ ኦሎምፒክ ለመብቃት በርካታ መሰናክሎችን አልፈዋል፣ የማይታጠፍ ትጋትንም አሳይተዋል። ይህንን ትጋት በዓለማችን ላይ ለሚታይ ታዩት ችግሮች ብንጠቀምበት፣ ሰላም፣ ንጹህና አረንጓዴ ምድር፣ ለሁሉም እኩል የሆነች ዓለምን ለመፍጠር የተቸገሩትን ብንረዳ፣ ወደ ኋላ የቀሩትን ወደፊት ብናመጣ፣ ሁሉም እኩል ይሆናል። ስለዚህ ለወደፊቱ ሁላችንም በጋራ እንሩጥ። የተባበሩት መንግስታት ድርጅት ለዚህ ጉዞ በእያንዳንዱ ደረጃ አብሯችሁ ይጓዛል ሲሉ በቪዲዮ መልእክታቸው ላይ አስታውቀዋል። ከዚህ በማስከተል በነገው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት፣ ፐርዝ ዝናባማ 18 ዲግሪ ሴንቲግሬድ፣ አደላይድ ንፋስ የቀላቀለ ዝናብ ይኖራል፣ 13 ዲግሪ ሴንቲግሬድ፣ ሜልበርን ተመሳሳይ የአየር ጸባይ ይኖራል ከአደላይድ ጋር፣ 13 ዲግሪ ሴንቲግሬድ ዲግሪ ሴንቲግሬድ፣ ሲድኒ በከፊል ደመናማ 18 ካምብራ ዝናባማ 10 ዲግሪ ሴንቲግሬድ። እንዲሁም ብሪዝበን በአብዛኛው ፀሐያማ ሊሆን ይችላል። 23 ዲግሪ ሴንቲግሬድ። ዳርዊን ፀሐያማ 31 ዲግሪ ሴንቲግሬድ። እንዲሁም የመዲናችንን የአዲስ አበባን የአየር ትንበያ ስንመለከት በንገ ሁለት በአዲስ አበባ ከፍተኛው 17 ዝቅተኛው 13 ዲግሪ ሴንቲግሬድ ይመዘግባል። እንዲሁም የውጭ ምንዛሪን ዜራን ስንመለከት አንድ የአውስትራሊያ ዶላር 32 ነጥብ 35 አንድ የአሜሪካ ዶላር 43 እንዲሁም አንድ ዩሮ 51 ነጥብ 73 የኢትዮጵያ ብር ተመንዝሯል ይዘዋል። የምሽቱ ዜና በዚያው አበቃ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ በአፕል ፖድካስት ጉግል ፖድካስት ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ